አመሰግናለሁ ለተባለው። ይሄ የኢትዮጵያውያኑ የስፖርትና የባህል ፌዴሬሽን አንዳንድ ነገሮችን ሳያሲዝ አይመልሰኝም። ወይዘሮ ዘነበች ገብረ ማርያምንና አቶ አበባው ፈቂን ያዋየሁት ሳንሆዜ ውስጥ ስላላቸው የታወቀ ሬስቶራንት ነበርና የመጀመሪያውን ጥያቄ ለወይዘሮ ዘነበች ስሰጥ ወደ ባለቤታቸው እየጠቆሙ ሙና የጀምር አሉኝ። እንደ አበባው ያሉ መስሎኝ፣ ሙና ነው እንዴ የሚባሉት እርስዎ? ለመሆኑ ሁሉ ሰው የሚያውቀው በሙና ነው እዚህ ሀገር። ለምንድን ነው ሙና የተባለው ግን? የፊደልሳል የተባልኩ ቆንጆ ነበርኩኝ። ና በዛው ሙና ጥሩ ነው፣ በተለዋጭነት እንጠቀምበታለን። የእናንተ ትውውቅ እንዴትና መቼ ነው የጀመረ? ወይዘሮ ዘነበች ቢዝነሱ ነው እንደ ያገናኛችሁ የትዳራችን ትውውቅ ቢዝነሱ አይደለም። ከትምህርት ቤት ጀምሮ ከልጅነት ጀምሮ አብረን ያደግን፣ አብረን ተሰደን፣ አብረን የመጣን ነን። ከዛ ከመጣን በኋላም እኔ ክትፎ መስራት አቅ ስለነበረ ለምን ሬስቶራንት ክትፎ መስራት እንደ አንድ እውቀት ነው ማለት ነው። የክትፎን ጉዳይ አንተም ባለፈው ፕሮግራምን ስታቀርብ አቡጊዳ አገልግል፣ ነገር ግን ሁሉም አንድ ኮመን ነገር አላቸው፣ ሁሉም ክትፎ ብለው ጽፈዋል ብለሃል። እና ኢንተርናሽናል ስለሆነ አይከለከልም። ወደ ይዘቱ ሲገባ ነው ችግሩ። ከዛ በኋላ ቢዝነሱ እየሰፋና እያደገ፣ ባለቤቴ በጣም ጎበዝ የቢዝነስ ሰው ነው። ሁሉን አዋቂ ነው። ሁሉን ነገር ያደርጋል። እንዳየው ሬስቶራንታችን ምግብ መስሪያ ቤት ብቻ ሳይሆን ሀገራችንን ለማስተዋወቅ ብዙ ጥረት አድርገናል። ካልቸራል የሆነ እንዲሆን ጥሩ አይደል? ባህላዊ ጥሩ የባህል አዳራሽ ነው የሚመስለው። በእውነቱ ጥሩ ነው። አቶ አበባው እንግዲህ ሞክረናል። ቀደም ሲል ዘኒ እንደተከሰችው የእኛ ትውውቅ ከድሮ ከልጅነት ከዛ ከትግል ሜዳ ከዛ ተያይዞ የመጣ ነው እና እንደመጣንም በመጀመሪያ በእርግጥ ያለን ሬስቶራንት ውስጥ አልገባንም። እንደ ማንኛውም ባለን እውቀትና በትንሽ ትሬኒንግ ተቀጥረን ሰራን። እኔም ካምፓኒ ማኔጅ አደረግ ነበረ። አዎ ተቀጥረው በኃላፊነት ይሰሩ ነበር። በኋላ ግን ያ ኩባንያ ስራ አቋርጦ ከአሜሪካ ሲወጣ እንውሰድ ብለዋቸው እንደነበር አጫውተውኛል። አቶ አበባው ግን ለልጆቻቸውም ትምህርት ቤት እዚሁ እንዲሆን በማሰብ አሜሪካ መቀመጥ እንደሚመርጡ ገልጠው የሚገባቸውን ካሳ ስላገኙ በዚያች መንቀሳቀስ ጀመርኩ ይሉኛል። መጀመሪያ አንድ ሴቨን ኢሌቨን ከፈትን፣ አሁንም አለን። በነገራችን ላይ ሁለቱ ድርጅቶች ተደጋግፈው ነው የሚሰሩት። ቀደም ሲል በወጣ ገባት ስራ የነበረ ቢሆንም ከዛሬ ስምንት ዓመት በፊት ይህንን ሬስቶራንት ሌላም አላል ነው ተራራም አላል ነው ወንዝም አላል ነው ዘኒ ብለናል ነው። ምክንያቱም ከዛ የበለጠ ታዋቂ ስምና በኅብረተሰቡ ዘንድ ተወዳጅ ተግባቢ ሙያ ያላት አልነበረም። እና ለምን እኛ ስማችንን በዚሁ አናነሳም? ብለን በአሜሪካን ሀገር ውድድሩ በበዛበት ሀገር ስም ከሶስተኛው ሀገር ይዞ መጥቶ መነሳት አስቸጋሪ ነው። ግን እኛ ሰውም እግዚአብሔርም ሁሉም ስለቀናን በአሁኑ ጊዜ አሉ ከሚባሉት ሬስቶራንቶች አንዱ ነው። በተለይም ከሌላው ልዩ የሚያደርገው የማይለወጥ እጅ የሚለዋወጥ ገጽታ ያለው ሬስቶራንት ነው። መልካም መስተንግዶ አለው። የሚለዋወጥ ገጽታው እንዳየኸው ግርግዳው፣ በጣሪያው፣ በመጋረጃው ይህ ደግሞ ለአይን እንዳይሰለች በየአመቱ ከሀገራችን በልዩ ሁኔታ በተዘጋጀ የሚቀያየር የአርት ስራና የጨርካ ጨርቆች ስራ አለበት። የማይለዋወጥ እጅ ያልኩት ደግሞ የዘን እጅ ነው። ምግቡ አይለወጥም። ዛሬ ያንን ምግብ ቤት በአጋጣሚ እንደው ከች ብሎ ከተፍ ብሎ ላየው ሰው ይሄማ የተባበሩት መንግስታት መሰብሰቢያ አዳራሽ ይመስላል ቢባል ማጋነን አይሆንም። ሁሉም አይነት ዘር ይገኝበታል። በጣም ጎበዝ ነው ማስተዋወቅ ወይዘሮ ዘነቦች ሊደሰቱ ይገባል፣ እርስዎን የሴቶች ቁንጮ አድርገው። በእርግጥም ይገባዋታል። ጥሩ አያያዝ ነው ቤቱን ስላየሁት። እሺ ይቅርታ ስላቋረጥ ቦታ እና በዚህ አይነት ሁኔታ ሰውም እግዚአብሔርም ድጋፉን ሰጥቶን እዚህ ደርሰናል ወደፊትም እንደምንቀጥል ተስፋ አለን። ወይዘሮ ዘነበች ይህን የሬስቶራንት ስራ ከመጀመራቸው አስቀድሞ በተለያዩ ኩባንያዎች ተቀጥረው ሰርተዋል። ለምሳሌ ለአይቢኤም። ሁለቱም እዚሁ ሀገር የተለያዩ የሙያ ስልጠናዎችም ወስደዋል። አቶ አበባው በሙያ ረገድ ካጠናችሁት እስቲ ጥቂቶቹን ይግለጹልኝ። ገፋ ብለን ያጠናነው በራሱ የተመረቅንበት የለም፣ ግን አነስተኛ የማኔጅመንት ኮርሶች፣ ጥራት መቆጣጠሪያ ኮርሶች እነሱን በነበረኝ እኔ ባክግራውንድ ላይ እርሻ ነው፣ የእርሻ ኢኮኖሚስት ነኝ እና ያንን የእርሻውን ኢኮኖሚ ወደ ቢዝነስ ኢኮኖሚ ዳይቨርት አረኩት እንጂ በራሱ የቀጠልኩት ነገር የለም። አገር ቤት ተምረዋላ ይሄንን? አዎ፣ አለማያ አለማያ ምሩቅ ነኝ። መልካም ወይዘሮ ዘነበች አገር ቤት ወይም እዚህ አዲስ አበባ ቀደም ሲል እንዳልኩት አድማጮቼ፣ ከነ ወይዘሮ ዘነበሽ ጋር ኳሱ ነው ያገናኘኝ። ኳሱ ደግሞ ሰውን ከሰው ያገናኛል፣ ያስተዋውቃል። ይህ እንግዲህ እንደነ ወይዘሮ ዘነበሽ ላሉ የንግድ ቤቶች ደግሞ ታዋቂ ግለሰቦችን ይወስዳል፣ ያስተዋውቃል፣ ያስጎበኝላቸዋል። ዛሬ ታዋቂ ሰዎች የጎበኟቸው በተለይ እንደ ሬስቶራንቶች ያሉ አካባቢዎች ወይም ቦታዎች፣ እዚህ ቤት እነ እገሌ መጥተው ተመግበዋል፣ እነ እገሌ መጥተው እራት በልተዋል ወዘተረፈ እያሉ በማስተዋወቂያ ደረጃ ይገልጣሉ። ዘንድሮ እናንተስ እነማን ጎበኛችሁ? እነዚህ የኪነቱ ሰዎች አቶ አዲሱ ለዘኒ አዲስ አይደሉም። ማንኛውም ቴዲም ሲመጣ እነ ታማኝም ሲመጡ እነ መስከረም በቀለም ሲመጡ እነ ሻምበልም ዘፋኝ እና አስቴራ ወቀ ዘፋኝ ሲባሉ ሳኖዜን ከደረሱ ዘኒን ሳዩ የሚመለሱ በጣም በቁጥር ናቸው። ስለዚህ ይመጣሉ ከሀገር ውስጥም ቢሆን ኮንግረስማን ማይክ ሆንዳ፣ የሲቲዩ ማዘጋጃ ከንቲባው፣ የሲቲዩ የምክር ቤት አባሎች ሁሉም ይመጣሉ። ግን በዚህ አጋጣሚ ያገኘ ናቸው። አዲስ ሰዎች ቢኖሩ በእርግጥ ለመናገር ይሄ እንትን ለማጋነን አይደለም። አዲስ ሰው የጎበኘን ያው ከቪኦኤ ነው። ሌሎቹ ያቁታል፣ ቤቱን ማለቴ ነው። ቪኦኤ ተጠቁሞ ነው። ኦክላንድ ያሉ ወዳጆቼ ስለ ሆቴል ስናወራ እኛ ከዚህ ከኦክላንድ ሁሉ እየሄድን እዛ ቤት እንመገባለን፣ ካሉት ጥሩ ጥሩ ቤቶች አንዱ እሱ ነው ሲሉኝ ደግሞ ቅርቤ ነው ለሆቴሌ ና ብቅ አልኩ። መልካም ጥሩ ነበረ ቤታችሁ። ጥሩ ባህላዊ እንዳልኩት የባህል አዳራሽ ይመስላል። የዚህ ሀገር ሰዎች ማለት ፈረንጆቹ ማለቴ ነው ቢገቡ ስለ ኢትዮጵያ ቢያንስ ቢያንስ አንድ ሁለት ነገር ተምረው እና አይተው ይወጣሉ። ይሄ የሚበረታታ ነው። በተለይ ደግሞ በየአመቱን እንቀይረዋለን ያሉት አቶ አበባው በጣም ጥሩ ነገር ነው። ላይን እንዳይሰለች ሰው በየጊዜው እንዲመጣ ተመሳሳይና ተደጋጋሚ ነገር እንዳያይ ይረዳዋል። ወይዘሮ ዘነበች የሚሉትን ነገር ካለ በዚሁ ምክንያት በተለያየ ጊዜ በአገሪቱ የታወቁ ጋዜጦችና ቲቪዎች ከበሬድ አግኝተናል። ከፍለን ወይም አስተዋውቁልን ብለን ሳይሆን በራሳቸው ማለት ነው። በቲቪ ለተደጋጋሚ ወራት ቲቪ ላይ ነበርን ሜርኩሪ ኒውስ ላይ ነበርን። ሜትሮ ላይ ነበርን። የተለያየ እንትን ላይ ነበርን። ያ ማለት የእኛ ጥረት ብቻ ሳይሆን እግዚአብሔር የተሰጠ ነው። ወይ ግን ለምንድን ነው ወደ ሜዳው ላይ ድንኳን ተከራይተው ያወጡት? ወይዘሮ ዘነበች ኃይሌ እንዳይከፈልብኝ ነው እዚህ ቤቴ ሰርቼ የማገኘው ይበቃኛል እንግዳዬንና ስሜን ብጠብቅ ይሻለኛል ብዬ ስለወሰንኩኝ ነው ያልወጣሁት። የኃይል ነገር ቢሉ ኃይሉ በጣም አስተናጋጆቻችሁ በሙሉ ቲሸርት ማለት የለበሱት ካኔተራ እንደ ኳስ ተጫዋች ቁጥር ያለው ነበር፣ ሁለት፣ አምስት፣ ስድስት፣ ዘጠኝ የመሳሰለ አንድ ቁጥር ብቻ አላየሁም። እርስዎ ነዎት? አንድ ቁጥር ይዘዘ አንድ ቁጥር እኔ ነኝ። ሁለት ቁጥር አተባባው በእውነት በጣም ወቅቱን የጠበቀ ስታይል እንትን ሁኔታ ነበረ። በእንግሊዝኛው የክሪኤቲቪቲ የሚባለው እሱ አለ እና እሱን ተገንዝብ ያለው አቶ አበባው ያንን እንኳን ሚስጥሩን እንደውም ሌሎች ሌሎቹ እንዳይሰሙብን ብለን አንዳንድ ጊዜ መንፈሳዊ ቅናትም አላለን። ማሊያውን ራሱን ያወጣ ነው። አንድ ቀን ሲከረው ነው። እንዳይኮረጅ ብለን ማሊያ አዘጋጅተናል። ማሊያ ለኪቺን ላሉት ቀይ ማሊያ ውጭ ለሚሰሩት ሌላ ከለር አዘጋጅተናል። አንድ አንድ የውስጡ አንድ ቁጥር ከውጭ የገዛ ነው። ኪፐር ስለሆነ አላየው እና ያንን ስራዬ ብለን ከሶስት ከአራት ወር እኛ ይህንን እንትን ማስተናገድ የጀመር ነው። አክቹዋሊ ዛሬ ሳይሆን ለሚሞሪያል ዊኬንድ መጥተው እዚህ ቮት ሲያደርጉ በሁለት አውቶቡስ የዛን ጊዜ ነው። ዌልካም ብለን ተቀብለን ስልሳ ሰው በነጻ ምሳ ብልተን ያስተናገድ ናቸው። በጣም ጥሩ ነው። እኔ እንደው እግረ መንገዴን እዚያ ካገኘኋቸው እንግዲህ የኢትዮጵያውያን ድርጅቶች አንዱን ለማንሳት ያህል ነው፣ ዘኒ ሬስቶራንት ሁለታችሁንም አመሰግናለሁ። በእኔ በኩል ወይዘሮ ዘነበች ገብረ ማርያም፣ አቶ አበባው ፈቂ እግዚአብሔር ይስጥልኝ፣ በጣም አመሰግናቸዋለሁ። በጣም በጣም እናመሰግናለን። እድሜ ይስጥልን።